sport. ጤና ይስጥልኝ አድማጮች፣ የስፖርት ዘገባችንን ነው የምናሰማችው። በዶሃ የዓለም አትሌቲክስ ፉክክር ተሳታፊ የነበረው የኢትዮጵያ ቡድን ከካታር የአየር ሁኔታ ጋር ሊስማማ በሚችል የአየር ጠባይ ልምዱን አስቀድሞ ቢያካሂድ የበለጠ ውጤት ሊያገኝ ይችል እንደነበር ተገለጠም። የኢትዮጵያ ቡድን ከዓለም አምስተኛ ከአፍሪካ ሁለተኛ ደረጃን ይዞ ነው ያጠናቀቀው። ከዶሃው ውድድር ውጤት በኋላ በአትሌቶችና የስልጠና ሁኔታ ላይ የተነሱ ነጥቦች አነጋጋሪ ሆኗል። በጀርመን ቡንደስሊጋ ባየር ሙንሽን ዘንድሮ በሰባተኛ ዙር ጨዋታው ሽንፈት ቀምሷል። በእንግሊዝ ፕሪሚየር ሊግ ሊቨርፑል የማታ ማታ ድል ተጎናጽፎ አሁንም ድረስ የሚረታው እንደጠፋ አስመስክሯል። አብራችሁን ቆዩ። ለአንድ ሳምንት ያህል የዘለቀው የዶሃ የዓለም አትሌቲክስ ውድድር ትናንት ሲጠናቀቅ ኢትዮጵያ በሜዳሊያ ብዛት ከአፍሪቃ ሁለተኛ፣ ከዓለም አምስተኛ ደረጃን አግኝታለች። በዶሃው ውድድር ዩናይትድ ስቴትስ 14 የወርቅ 11 የብርና አራት የነሐስ በጥቅሉ 29 ሜዳሊያዎችን በመሰብሰብ የአንደኛ ደረጃን ይዛለች። ጎረቤት ኬንያ አምስት የወርቅ ሁለት የብር እንዲሁም አራት የነሐስ በጥቅሉ 11 ሜዳሊያዎችን አግኝታ ሁለተኛ መሆን ችላለች። ጀማይካ በ12 ቻይና በ9 የሶስተኛና የአራተኛ ደረጃን ይዘው አጠናቋል። ሁለት የወርቅ አምስት የብር እንዲሁም አንድ የነሐስ በጥቅሉ ስምንት ሜዳሊያ ያገኘችው ኢትዮጵያ በዱሃው የዓለም አትሌቲክስ ውድድር ብሪታንያና ጀርመንን በልጣ አምስተኛ ደረጃን ይዛለች። በኢትዮ ኤፍኤም 107.8 የኢትዮ ስፖርት አዘጋጅና አቅራቢ ጋዜጠኛ ምስጋናው ታደሰ ኢትዮጵያ ውጤቷ ከዚህም የተሻለ ይሆን ነበር ብሏል። ምክንያቱን እንዲያብራራል። በእኔ እይታ ዶሃ ስትመረጥም ጀምሮ በአዘጋጅነት በጣም አወዛጋቢ ነገሮች እነሱ እንደነበር እናስታውሳለን። በተለይም ደግሞ ከአየር ንብረቱ ጋር በተያያዘ ማለት ነው። የተመዘገበው ውጤት አስከፊ ነው ብዬ አላስብም። ምክንያቱም አሁን ብዙ የሚነሱ ነገሮች አሉ። የአትሌቶቻችን ድክመት እንደሆነ ይነሳል። ሌሎች ሌሎች ለዲሽ ነገሮች ይነሳሉ። ና ያ ሳይሆን አሁን ካለው ተጨባጭ ሁኔታ አንጻር ከአየር ንብረቱ አንጻር በስኑ ሜዳሊያዎች ከዓለም አምስተኛ ከአፍሪካ ሁለተኛ ሆነን አጠናቀናል። መልካም ነው ብዬ ነው የማስበው። የዛን ያህል ደግሞ የነገሩን ብዙ መልክት ነበረ። የፌዴሬሽኑን ድክመት ደግሞ በተቃራኒ ያሳየ ነበረ። እግር ኳስ ፌዴሬሽናችን የበለጣ ሴስ ፌዴሬሽናችን በጣም ጠንካራ ነው። ውድድሩ የሚካሄደው ኳታር ላይ ነበረ። በተለይም ደግሞ የረዥም ርቀት ውድድሮችን ማራቶንን ስታነሳ አየር ከዜሮ ዜሮ ተነስተ እስከ አርባ ሁለት ኪሎ ሜትር ድረስ ሶስት እና አራት አይነት የአየር ንብረት የሚፈራረቅበት ነው፣ በየትኛውም ማራቶን ላይ ስንሄድ ማለት ነው። አትሌቶቹ እንግዲህ በምክንያትነት ያነሱት ጉዳይ የአየር ንብረቱን መቋቋም እንዳልቻሉ ነው። ከሌሎች ስብሳ ነው የሮጡት ስድስት ሰዓት ላይ ሰላሳ ሪሴል ሪሰርች የአየር ጥባይ ነበር። እኛም እየተመለከተ ነው ነበር። ይሄ በጣም ከባድ ነው። በእርግጥ አቅቷቸዋል አትሌቶቹ። እንደውም ሮዛ ደረጀ ልክ ውድድሩ መጀመሪያ ያቋረጠችው እሷ ነበረች። ክላሽናት እና ተጠብቃ ማለት ነው። ካቋረጠች በኋላ በቀጥታ ወደ ሆስፒታል ነው የተወሰደችው በአምቡላንስ ማለት ነው። እና በኋላ ላይ ግን የወጣው ነገር ምንድን ነው? አንደኛ አዲስ አበባ ላይ ያሉ የምንሰጣቸውን ትሬኒንጎች በአግባቡ አይተጽሙም ነበረ። ሁለተኛ ደግሞ ወደ ሞቃት ቦታ ሄደን እንስራ ስንላቸው ፈቃደኞች አልነበሩ የሚል ነገር ነው የተነሳው። ከዛ በኋላ በሶስተኛነት የተጠቀሰው ደግሞ ለሌላ የግል የቢዝነስ ውድድር ራሳቸውን እያዘጋጁ ነበር ተፈራርመው ነበር የሚል ነገር ነው የተነሳው። እና የኒውዮርክ ማራቶን ጥቅምት ላይ ስለሚከናወን አሁን ዲሴምበር ላይ ስለሚከናወን ለዛ ራሳቸውን አዘጋጅቶ ነው። የአገር ግዴታ ብቻ ስለሆነባቸው ገብተው አቋርጦ የወጡት ስለዛ ነው የሚል ነገር ነው አሁን ውዝግብ የተፈጠረው እና ከዛ በኋላ የኢትዮጵያ አትሌቲክስ ፌዴሬሽን እንደዛ ከሆነ ደግሞ ኒውዮርክ ማራቶን ላይ የተወዳዳሪዎች ሊስት ሲታይ፣ እዚህ ያሉት አትሌቶች ስማቸው እዛ ላይ አለ። ማራቶን ደግሞ በጣም ከባድ ነው። አንድ ማራቶን ወጣ፣ ቢያንስ ሶስት ወር አለ። እሱ ግን ጥቅምትና እናያዳል የሚከናወኑ ማራቶኖች ላይ የገንዘብ ውድድሮች ውድድሮች ላይ ስማቸው አለ። አረጋግጠዋል፣ ማረጋገጫ ሰጥተዋል። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን በዚህ መሀል ገብቶ ለቀጣዮቹ ሶስት ወራት አይነት ውድድር ማድረግ አትችሉም የሚል መግለጫ ነው ያወጣው። እና ለኔ አትሌቶቻችን ይህን ነገር ያደርጋሉ ብዬ አላስብም። ምክንያቱም ከግል ገንዘብ ይልቅ የሀገር ክብር ይበልጣል። ይሄ ደግሞ ኦሎምፒክ ብቻ ሳይሆን የዓለም ሻምፒዮና ነው፣ ቢያሸንፉ ተወዳድሮ ቢያሸንፉም ደግሞ ገንዘብ የሚያገኙበት ውድድር ነው። ጉዳታቸውን የነበረውን የአየር ጸባይ ሁሉ ልንረዳቸው ይገባል እሚል ነገር አለ። ከፌዴሬሽን ጋር ይህንን እንግዲህ ውጤቱን ከተመለከት ነው በሴት አትሌቶቻችን ከዚህ ቀደም በርካታ ወይንም ደግሞ የተሻለም የሚባል አይነት ሚዳ ሜዳሊያዎችን እናገኝ ነበር። በዘንድሮ ሁለት ብቻ ነው ያገኘነው። ከዛ ባሻገር የወንዶቹ ላይ ትንሽ ጠንከር ብሏል። የሴቶቹን እንደ ምክንያትም ሊሆን ይችላል የሚባሉትን ነገሮች አንስታል። ሁለቱ ስታነጻጽረው ግን የወንዶቹ ጎላ ብሎ መውጣቱ ምንን ያመለክታል? በነገራችን ላይ እኔ የእድልና የአጋጣሚ ጉዳይ ነው ብዬ ነው የማስበው። ብዙ ጊዜ ወንዶቹን እንወቅሳለን፣ ሴቶች እናሞግስ ነበረ። ዘንድሮ ደግሞ ወንዶቹ የተሻለ ውጤት አመጡ፣ ሴቶቹ ቀነሱ፣ ብለን እንትን እንላለን እንጂ ኢትዮጵያውያን አትሌቶች በሳምንቱ ሙሉ ጉግል ብታደርግ ኢንተርኔት ላይ ከሳምንት እስከ ሳምንት በመላው ዓለም የማይሮጡበት ሀገር የለም። የአትሌቶቹና የፌዴሬሽኑ አለመቀራረብ ጉዳይ ነው እንጂ ምናልባት ሪቨርስም ልንመለከት እንችል ነበረ። ሴቶቹም አሁን የሄዱት ሴቶች አትሌቶቻችን ጎበዞች ናቸው። በወንዶቹም ላይ በጣም ጎበዞች ናቸው። ምናልባት ዘንድሮ ከሄደው እስኳድ ውስጥ በቀረብ ብዬ አትሌቲክሱን እንደማወቅ መጠን ለፌዴሬሽኑም ለአትሌቶችም ቅርብ ከመሆኔ አንጻር ምናልባት በሁለት ወይ በሶስት አትሌቶች ላይ ምርጫ ላይ ብቻ ነው የማለስማማው እንጂ የሄዱት እስኳድ በሙሉ ጥሩ ነው። ትልቁ ነገር ግን ደስ የሚለው ሁላችንንም ኢትዮጵያውያንን የሚያስደስተን ነገር አስራ ስምንት ዓመት በኋላ የዓለም የወንዶች ዓለም ሻምፒዮን ማራቶን ወደ ሀገራችን መጥቷል በሌሊሳ ደሲሳ አማካኝነት። ሌሊሳ ደሲሳ በጣም ጀግና ሯጭ ነው፣ በጣም ጎበዝ ነው። ናይኪ ፕሮጀክት ማራቶንን ከሁለት ሰዓት በታች ሊሮጡ ይችላሉ ብሎ ተስፋ ከጣለባቸው ሶስት አትሌቶች መካከል አንዱ ነው። ከዚህ በፊት ተሞክሮበታል። ሌሊሳ ደሲሳ፣ ኤሊውድ ኪፕቾጌ እና ዘርሰናይ ታደሰ በናይክ ፕሮጀክት ላይ በተዘጋጀው ከሁለት ሰዓት በታች እንዲገቡ በተሞከረ ሙከራ ላይ አንዱ ተሳታፊ እንደነበረ እናስታውሳለን። እዚህ ላይ አንድ ነገር ልጨምርለ የፍጥነቱን ጉዳይ ካነሳ የናይኩን እንግዲህ አሁን ያለው የሪከርድ የዓለም ባይሆንም በበርሊን ማራቶን የተያዘው ባለፈው ዓመት ሁለት ሰዓት ከአንድ ደቂቃ ከሰላሳ ዘጠኝ ነው። የሌሊሳ ዲሲሳ ሁለት ሰዓት ከአስር ከአርባ ነው። ምናልባት የሙቀቱ ሁኔታ ታይቶ ጥሩ የሚባል ውጤት ነው። እንዴት ነው ስታነጻጽረው? በነገራችን ላይ ድጋሚ ኒውዮርክ ላይ ይሞክረዋል። አሁን እና ከአየር ንብረቱ አንጻር ምናምን ነገር ማሸነፍ ቢያስደስትንም ሰዓቱ ትንሽ ትንሽ ዘግየት ያለ ሰዓት እንደሆነ እረዳለሁ እና ነገር ግን ይሄ ልጅ ከዚህ በፊት የነበረውን ፐርፎርማንስ ስመለከተው ምናልባት ማራቶንን ከሁለት ዜሮ ሶስት በታች የመግባት አቅም አለኝ ብዬ አስባለሁ። ነገር ግን ሁለት ዜሮ አንድ በታች ግን ማራቶንን ይገባል ብዬ አላስብም። ጋዜጠኛ ምስጋናው ታደሰ በኢትዮ ኤፍኤም መቶ ሰባት ነጥብ ስምንት የኢትዮ ስፖርት አዘጋጅና አቅራቢ ለሰጠን ማብራሪያ በዶይቼ ቬለ ዲደብሊው ስፖርት ክፍል ስም ከልብ አመሰግናለሁ። እግዜር ይስጥልኝ። መልካም ቀን። በጣም አመሰግናለሁ። በዶሃ የዓለም አትሌቲክስ ውድድር ለኢትዮጵያ በወንዶች ማራቶን ለሊሳ ደሲሳና ና ሞስነት ገረመው ወርቅና ብር ሲያስገኙ ሞክታር ድሪስ በ5000 ሜትር ወርቅ እንዲሁም ሰለሞን ባረጋ የብር ሜዳሊያ አስገኝቷል። በ10000 ሜትር ወንዶች ዮሚፍ ቀጀልቻ፣ በተመሳሳይ ርቀት በሴቶች ለተሰንበት ግደይ የብር ሜዳሊያ አሸናፊ ሆኗል። ኢትዮጵያ ተጨማሪ ሜዳሊያዎች ያገኘችው በ1500 ሜትር የሴቶች ውድድር በጉዳፍ ጸጋዬ ነሐስና በለሜቻ ግርማ የ3000 ሜትር መሰናክል ውድድሮች ነው። ለሜሳ በዓለም አቀፍ መድረክ በመሰናክል ውድድር ላይ በርቀቱ ያስገኘው ውጤት በልዩ ተመዝግቦለታል። በተለይ ውድድሩን እጅግ በጠበበ ሁኔታ ለጥቂት ተቀድሞም ቢሆን በሁለተኛነት ያጠናቀቀበት ቁርጠኝነት በርካቶችን አስደምሟል። እግር ኳስ። በጀርመን ቡንደስሊጋ የሳምንቱ መጨረሻ ውጤቶች አስደማሚ ነበሩ። ከባየር ሌቨርኩሰን ጋር የገጠመው ላይፕሲጅ ከሽንፈት ለጥቂት ተርፏል። አጓጊ በነበረው የቅዳሜው ግጥሚያ 67ኛው ደቂቃ ላይ አጥቂው ኬቪን ፎላንድ ለሌቨርኩሰን የመጀመሪያውን ግብ ከመረብ በማሳረፍ ደጋፊዎቹን አስፈነደቀም። ሆኖም ብዙም ሳይቆይ በ79ኛው ደቂቃ ላይ ክሪስቶፈር ንኮንኩ ለላይፕሲሽ አቻ የምታደርገውን ግብ በማስቆጠር ቡድኑን ከሽንፈት ታድጓል። እንዲያም ሆኖ ግን ላይፕሲሽ ከነበረበት የሁለተኛ ደረጃ ወደ አራት ዝቅ ብሏል። ሶስተኛ ደረጃ ከሚገኘው ባየር ሚንሽን እና አራተኛ ከሆነው ፍራይቡርግ ጋር እኩል 14 ነጥብ ይዞ ላይፕሲጅ በግብ ክፍያ ደረጃው አምስተኛ ነው። ከባየር ሚንሽን በስተቀር ባየር ሌቨርኩሰንም ሆነ ላይፕሲሽ ሁለቱም ለሻምፒዮንስ ሊግ ተጫውተው ሽንፈት ገጥሟቸዋል። ሌቨርኩሰን ባለፈው ሳምንት በሻምፒዮንስ ሊግ በጁቬንቱስ 3 ለዜሮ ሲሸነፍ ላይፕሲሽም በፈረንሳዩ ኦሎምፒክ ሊዮን የ2 ለ የሮ ሽንፈት ገጥሞታል። በሻምፒዮንስ ሊጉ የእንግሊዝ ቶትናምን ሰባት ለሁለት ጉድ ያደረገው ባየር ሚንሽን በቡንደስሊጋው በተራው በሆፍናይም ጉድ ሆኗል። ዘንድሮ ባየር ሚንሽን የመጀመሪያ ሽንፈቱን በሆፈንሃይም ሁለት ለአንድ ቀምሷል። በድል ጎዳና የሚገሰግሰው ቦሩሲያ ሚንሽን ግላድባህ ትናንት አውስቡርግን በሰፋ ልዩነት አምስት ለአንድ አሸንፎ ነጥቡን አስራ ስድስት በማድረስ በደረጃ ሰንጠረዡ የመሪነቱን ስፍራ ተቆናጧል። በጀርመን ቡንደስሊጋ የደረጃ ሰንጠረዡ ልዩነት ከመሪው ሚንሽን ግላድባህ እስከ አስረኛ ደረጃ የሚገኘው ሄርታ ቤርሊን የስድስት ብቻ ነው። በአንጻሩ በእንግሊዝ ፕሪምየር ሊግ የመሪው ሊቨርፑልና ተከታዩ ማንቸስተር ሲቲ የነጥብ ልዩነት ስምንት ነው። Manchester City tenant. በወልቨርሃምፕተን ሁለት ለ0 መሸነፉ ለመሪው ሊቨርፑል ሲሳይን የሆነለት ሊቨርፑል ቅዳሜ ዕለት ባለቀ ሰዓት ባገኘው ፍጹም ቅጣት ምት ላይስተር ሲቲን ሁለት ለአንድ አሸንፎ ዘንድሮ በስምንቱም ተከታታይ ጨዋታዎች ለአንድም ጊዜ ሳይበገር ወይም ነጥብ ሳይጥል መዝለቅ ችሏል። በዚህም ነጥቡን 24 አድርሶታል። በጀርመናዊው አሰልጣኝ ዮርገን ክሎፕ የሚመራው ሊቨርፑል በሻምፒዮንስ ሊጉም ድል ቀንቶታል። ሬድቡል ሳልዝቡርግን አራት ለሶስት ነው ያሸነፈው። ቸልሲ ትናንት ሳውዝ ሃምተንን አራት ለአንድ ሲያሸንፍ አርሰናል ብረምስን አንድ ለዜሮ አሸንፏል። ማንቸስተር ዩናይትድ በኒውካስል የአንድ ለዜሮ ሽንፈት ደርሶበታል። ፈተና የበዛበት ቶትናም በብራይተን ሶስት ለዜሮ ተበራይቷል። በደረጃ ሰንጠረዡ ማንቸስተር ሲቲ 16፣ አርሰናል 15 ነጥብ ይዘው ሁለተኛና ሶስተኛ ናቸው። ላይስተር ሲቲ፣ ቸልሲና ክሪስታል ፓላስ 14 ነጥብ ይዘው ከአራተኛ እስከ ስድስተኛ ደረጃ ላይ ይገኛሉ። አድማጮች የስፖርት ጥንቅራችን በዙ ይደመደማል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።